ደቡብ አፍሪካ ውስጥ በርትቶ ባለው ድርቅ 49 ሚሊዮን ሰው ሊጎዳ እንደሚችል ተገለጠ። ዘጋቢያችን አኒታ ፓውል ከጆሃንስበርግ ደቡብ አፍሪካ ያስተላለፈችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። በደቡባዊ አፍሪካ ቀጠና ለድርቅ አመጣሽ ችግር ይጋለጣል የተባለው ሰው ቁጥር ቀድሞ ይሆናል ተብሎ ከተገመተው ይበልጣል ብለዋል አልሐጅ አህሲ አህሲ። የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ ናቸው። የአጣዳፊ እርዳታው መጠን በቂ እንዳልሆነና ችግሩን የመሸከም አቅም ወይም የተለማጭነቱና የመሠረተ ልማት ችግሮችም ትኩረትና የተግባር እርምጃ የሚፈልጉ መሆናቸውን ሚስተር አስሪያስ አሳስበዋል። ይህ የደቡባዊ አፍሪቃ የበረታ ድርቅ ከመርገቡ በፊት እንዲያውም እየተባባሰ እንደሚሄድ መስክ ላይ ያሉ ግብረ ሰናይ ድርጅቶች በብርቱ እየጎተጎቱ ናቸው። ዓለምን በተለያዩ የአየር ጠባይ ክስተቶች እየመታ ያለው ኤልኒኞ ከደቡቡ የአፍሪካ ክፍል የበዛውን በከፋ ድርቅና ድርቁንም ተከትሎ በበዛ የጎርፍ መጥለቅለቅ እየናጠና እያንገላታ ይገኛል። እስከ ዛሬ ሰላሳ ሁለት ሚሊየን ሰው ተጎድቷል። ቁጥሩ እየጨመረ ይሄዳል። we're talking about 31.6 million people. ሰላሳ አንድ ነጥብ ስድስት ሚሊዮን ሰው ነው የተጎዳው። ገና ወደ አርባ ዘጠኝ ሚሊዮን ሊያሻቅብ ይችላል ብዙ ቅኝቶችና ጥናቶች እየተደረጉ ነው። ስለዚህ ነው ቁጥሩ ሽቅብና ቁልቁል ሲዋዥቅ የምትሰሙት። ዋና ጸሐፊ አህሲ ማላዊና ዚምባብዌ ውስጥ በድርቁ በከፋ ሁኔታ ተጎድተዋል የተባሉ አካባቢዎችን ጎብኝተው እንደ ተመለሱ ለቪኦኤ ከሰጡት ቃል የተወሰደ ነው የሰማችሁት። ቀውሱ የመታቸው የየአካባቢው ሰዎች ሁኔታ መንፈሳቸውን እንደ ናጠው ተናግረዋል። ሚስተር አህሲ የደረሰባቸው መከራ ብቻ ሳይሆን ጽናታቸው ብርቱ፣ ተስፋቸውና ለራሳቸው ያላቸው ክብር በእጅጉ አስደንቆኛል ብለዋል። አንዲት በዚያ ሁሉ ችግርና መከራ ውስጥ ያለች እናት ልጆቿ ሰው ፊት ንጹሕ ሆነው እንዲቀርቡ ስትል ያለቻትን እዚህ ግባ የማትባል ሽርፍራፊ ጥሪት ሰባስባ ሳሙና ስትገዛ ማየታቸው ልባቸውን እንዳሞቀው ተናግረዋል። አንድ የደረቀ ጅረት መውረጃ መሬት ከአንድ ሰዓት በላይ ቆፍሮ አንድ ሁለት ኮዳ የምታህልን ጥፍጣፊ ውሃ ይዞ የተመለሰ ሰው ማግኘታቸውንና የሚያሳድርበትን የስሜት መጎሳቆል ለማሳየት ሞክረዋል። ለዚህ አይነቱ ቀውስ ማቃለያ እንዲረዳ ፌዴሬሽናቸው የ112 ሚሊዮን ዶላር ወጪ መመደቡን አሲ ሰሞኑን አስታውቀዋል። ጥረቱ የየአካባቢው ማኅበረሰቦች መጪ ችግሮችን እንዴት መጋፈጥ እንደሚኖርባቸውና እንዴት መቋቋም እንደሚችሉ ማሳወቂያና መርጃ ሥራዎችንም እንደሚያካትት የቀይ መስቀልና ቀይ ጨረቃ ዓለም አቀፍ ፌዴሬሽን ዋና ጸሐፊ አልሃጅ አሲ አመልክተዋል።